ጋቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና። ጋቢና ቪኦኤ የአዲሱ ትውልድ ድምፅ! ሰላም እንደምናመሻችሁ የጋቢና ቪ አድማጮች የዕለተ አርብ ታህሳስ 8 2014 ዓ.ም ምሽት ዝግጅታችንን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምረናል። ለዛሬም ወቅታዊ ጉዳዮችን የሚዳስሱና ወጣቶችን የሚመለከቱ ያልናቸው መሰናዶዎች አዘጋጅተናል። ከእነዚህም መካከል በአማራ ክልል 147 ሴቶች ላይ ያስገድዶ መድፈር ጥቃት መፈጸሙን ክልሉ አስታውቋል። እስካሁን በእኛ የተረጋገጠ በእጃችን የደረሰን መረጃ ወደ 147 ሴቶች ያስገድዶ መድፈር ደርሶባቸዋል። ከዚህ ውስጥ 17 ህጻናት ናቸው። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ የሆኑትን ወይዘሮ አስናቆ ድረስ እንደ ሰማችሁት ሙሉ ዘገባው በምሽቱ ይቀርባል። ከጥቅሙ ልክ ጉዳት ነው የሚያመዝነው። ብዙ ሰው ሊሞት ይችላል። ያን ነው ምክንያቱም አንደኛ ቤተሰብ የሚያግዝ ነው። አሁን አብዛኛው ያለው እዛ ከሄዱ ቤተሰብ ማገዝ ይቀራል። በኢትዮጵያ እየተካሄደ ያለው ጦርነት በወጣቶች ላይ እያስከተለ ያለውን ተጽዕኖ አስመልክቶ ካነጋገርናቸው ወጣቶች መካከል አንዱን ነው የሰማችሁት። ሙሉን ወደ ኋላ ላይ ታገኙታላችሁ። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ጣዕም ያላቸው ሙዚቃዎችም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ሀብታሙ ስዩም ያሰማናል። አመሰግናለሁ ስመኝሽ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በቱርክ የአፍሪካ አጋርነት ጉባኤ ላይ ለመገኘት ዛሬ ቱርክ መግባታቸው ተነግረዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ዛሬ ባሰፈሩት መልእክት ከቱርክና አፍሪካ የመሪዎች ጉባኤ ጎን ለጎን፣ እኔና የልኡካን ቡድኔ ከፕሬዚደንት ኤርዶጋን ጋር የሁለትዮሹ ውይይት ዛሬ አካሂደናል። የሁለቱ ሀገራት ታሪካዊ ግንኙነት ሁሌም በመከባበር ላይ የተመሠረተ ነው። ትብብራችን በገንቢ ተሳትፎ ላይ በመመስረት ተጠናክሮ ይቀጥላል ብለዋል። የቱርክ አፍሪካ አጋርነት ጉባኤ በኮቪድ-19 ሳቢያ ሁለት ዓመታት ተቋርጦ የነበረ ሲሆን ዛሬና ነገ በዋና መዲናይቱ ኢስታንቡል እንደሚካሄድ ተመልክቷል። በአፍሪካ ውስጥ ትልቅ የንግድ ግብይት እንዲኖራት በመስራት ላይ የምትገኘው ቱርክ አፍሪካ ውስጥ ከ30 በላይ ኤምባሲዎች መክፈቷ ተነግረዋል። የቱርክ ፕሬዚደንት ጣይብ ኤርዶጋን ከአውሮፓውያኑ 2003 ጀምሮ ለ28 ጊዜያት አፍሪካን የጎበኙ መሪ መሆናቸውን መዘገቡ ይታወሳል። ካሜሮን ውስጥ በቻድ ሐይቅ አካባቢ በሚጥለው ዝናብ መቀነስ እየደረቀ በመጣው ወንዝ ሳቢያ በተፈጥሮው የውሃ እጥረት በአካባቢው ማህበረሰብ አባላት መካከል ግጭት መባባሱ ተነግረዋል። በሰሜን ካሜሩን ጫፍ የተነሳው ድርቅ በሰብልና ከብቶች ላይ ጉዳት በማድረሱም የአካባቢውን ሕይወት እንዲከብድ እያደረገው መሆኑ ተገልጿል። በተለይ በሐይቁ ዳርቻ የሚኖሩ የአሳጥማጆችና ገበሬዎች ዘንድ የተረፈውን ነገር ለመቆጣጠር ግጭት መከሰቱ የአካባቢው ነዋሪዎች አስረድተዋል። የተባበሩት መንግስታት የሰሜን ካሜሮን አካባቢ የሚመግበው ትልቁ የቻድ ሐይቅ ባለፉት አስር ዓመታት ውስጥ 95 ከመቶ መቀነሱን አስታውቋል። የመንግሥታቱ ድርጅትና የካሜሩን መንግስት በርስ በርስ ግጭት ውስጥ የሚገኙትን በአካባቢው የሚኖሩ ማህበረሰብ አባላትን ለማስማማት ያደረጉት ጥረት ፍሬ ለማስገኘቱም ተገልጸዋል። ፕሬዚደንት ጆ ባይደን ትናንት ባሰሙት ንግግር የኮቪድ-19 ኦሚክሮን ቫይረስ ዩናይትድ ስቴትስ ውስጥ በከፍተኛ ደረጃ እየተስፋፋ መምጣቱን ገልጸው አሜሪካውያን ክትባቶችን ወይንም የማጠናከሪያ ክትባቱን እንዲወስዱ አሳስበዋል። ፕሬዚደንቱ በዚህ ክረምት ከባድ ሕመምና ሞት እየተመለከትን ነው በማለት ኮቪድ-19 እያስከተለ ያለውን ጉዳት አደገኝነት ገልጸዋል። ቻይናና ሩሲያ የተቀናቃኛቸውን የዩናይትድ ስቴትስን የጠፈር ሳተላይት ጂፒኤስ እና የአውሮፓውያኑን ጋሊሊዮ ሳተላይት የቅኝት ስርዓት ለመፎካከር የቴክኖሎጂ ጥምረት እየፈጠሩ መሆናቸው ተነገረ። ይህ የሆነው ሁለቱ አገሮች ወታደራዊና ስትራቴጂካዊ ትብብር ለመፍጠር እየተቃረቡ መሆናቸው እየተነገረ ባለበት በዚህ ወቅት መሆኑን ተመልክተዋል። ሁለቱም ሀገሮች ለተጨማሪ እይታ የሚረዳቸውን የሳተላይት ቴክኖሎጂዎች በየሀገሮቻቸው መሬት ላይ ለመትከል ተስማምተዋል። በዚህ ዓመት መጀመሪያ ላይ የሩሲያን ግሎናስ የተባለውን የሳተላይት ጣቢያ ቻይና በምድሯ እንድትተክል ፈቅዳለች። ሩሲያም ባጸፈው ቻይና በይዳው የተሰኘውን የሳተላይት መሳሪያዋን ሩሲያ ውስጥ እንድትተክል ተስማምታለች። ይህ ሁለቱ አገሮች ሰፋ ያለውን የዓለም ክፍል እንዲቃኙ ተጨማሪ አቅም የሚፈጥርላቸው መሆኑን ብቻ ሳይሆን በ ሁለቱ ሀገሮች መካከል እየታየ ያለውን ስምምነት የበለጠ መግባባትን እየፈጠረ መምጣቱን እንደሚያሳይ ተነግሯል ሁለቱ ሀገሮች በተለይ ቻይና ከዩናይትድ ስቴትስ ጋር የምታደርገው ፉክክር ለምዕራቡ ዓለም አደጋ መሆኑን አስረድተዋል የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስትን እንደ አውሮፓውያን አቆጣጠር ህዳር 17 ለጋዜጠኞች በሰጡት መግለጫ ይሄ ነገር እጅግ አደገኛ የሚያደርገው በዓለም አቀፉ ማህበረሰብ ላይ የሚደቅነው አደጋ ነው ለስትራቴጂካዊ መረጋጋትም አደገኛ ነው ብለዋል Come on. ለዜናው አመሰግናለሁ። የኮሮና ቫይረስ ስርጭትን ለመከላከልና ኮቪድ-19ን ለመቆጣጠር በሚደረግ ጥንቃቄ ምክንያት ለተወሰኑ ቀናት ስቱዲዮ ውስጥ በአካል የማንገኝ በመሆኑ ለቴሌቪዥንና ለራዲዮ በቴሌቪዥን ተመልካቾቻችን ምስልን በአካል ማቅረብ ባለመቻላችን ይቅርታ እየጠየቅን ሙሉ ስርጭታችንን ግን በየዕለቱ በሰዓታቸው በተለመዱት የአጭር ሞገድና የሳተላይት አድራሻዎቻችን መከታተል የሚችሉ መሆኑን ከአክብሮት ጋር እናሳውቃለን። በዚህም መሰረት ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ በ1240 ኪሎ ኸርዝ በ19 ሜትር ባንድ በ1558 ኪሎ ኸርዝ ይተላለፋል። አስተያየት ካላችሁ በማህበራዊ ትስስር ገጾቻችን በፌስቡክ እና በትዊተር አት ቪኦኤ አምሃሪክ በማለት አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። በአማራ ክልል የህወሀት ኃይሎች ተቆጣጥረው በቆዩባቸው አካባቢዎች ብዙ ሴቶች ላይ ያስገድዶ መድፈር ጥቃት መፈጸማቸውን የአማራ ክልል ሴቶች ሕፃናትና ማህበራዊ ጉዳይ ቢሮ ባካሄደው መጠነኛ የዳሰሳ ጥናት ማረጋገጡን ገለጸ። የአማራ ክልል ሴቶች ሕፃናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ አስናቁ ድረስ በሰጡት መግለጫ የህወሀት ኃይሎች በአማራ ክልል በቆዩባቸው አንዳንድ አካባቢዎች ቢሮ ባደረገው መጠነኛ የዳሰሳ ጥናት 147 ሴቶችን አስገድደው መድፈራቸውን ማረጋገጣቸውን ተናግረዋል። የዳሰሳ ጥናቱ በቅርቡ የተለቀቁ አካባቢዎችን የማይጨምር መሆኑን የገለጹት ወይዘሮ አስናቁ እነዚህ አካባቢዎች ሲጨመሩ ቁጥሩ ሊጨምር እንደሚችል ገልጸዋል። አስቴር ምስጋናው ዝርዝር አላት። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ አስናቁ ድረስ በሰጡት መግለጫ የህወሀት ኃይሎች በአማራ ክልል በቆዩባቸው አንዳንድ አካባቢዎች ቢሮ ባደረገው መጠነኛ የዳሰሳ ጥናት 147 ሴቶችን አስገድደው መድፈራቸውን ማረጋገጣቸውን ተናግረዋል። የዳሰሳ ጥናቱ ደሴንና ኮምቦልቻን የማይጨምር መሆኑን የገለጹት ወይዘሮ አስናቁ እነዚህ አካባቢዎች ሲጨመሩ ቁጥሩ ሊጨምር እንደሚችል ገልጸዋል። ከህጻናት ድረስ እስከ አዋቂዎች ድረስ የሚያካትቱ እስካሁን በኛ የተረጋገጠ በእጃችን የደረሰን መረጃ ወደ 147 ሴቶች ያስገድዱ መድፈር ደርሶባቸዋል። ከዚህ ውስጥ 17 ህጻናት ናቸው። ነገር ግን ይሄ በተለቀቁ አካባቢዎች እኛ በደረስንበት ልክ ነው። እንደሚታወቀው ይህ መረጃ ማግኘት በጣም ከባድ ስለሆነ በጥንቃቄ የሚሰራ ስራ ከመሆኑ አንጻር እስካሁን ጥረት ተደርጎ የተገኘው መረጃ ይሄ ነው። ግን ቁጥሩ ከዚህ በላይ በጥፍ እንደሚያድግ ደግሞ ምልክቶች ስላሉ በቀጣይ ጥናቱ ሲጠናቀቅ የተሟላው መረጃ ስተት ይቻልበት። የአሜሪካ ድምጽ የህወሀት ኃይሎች ተቆጣጥረውት በነበረው በንፋስ መውጫ ከተማ ያነጋገራቸው የተደፈሩ ሴቶች ድርጊቱ የተፈጸመባቸው በህወሀት ታጣቂዎች መሆኑን በወቅቱ መግለጻቸው ይታወሳል። ካራ ይዞ ቤቱን ግቢት ብሎ ካራውን ደፈረኝ እና በካራ ሊቀደኝ አለ። አንዱ ለአንዱ አንዱ ለአንዱ የሚመጣ ሰው የለም ለማንም ነበር ነው ሊተኩስ ሊተኩስ እግር ነው ቃል ጠሚ ያመጣልህ ቀስቀስ ብትል ቀስቀስ ብትል አንተ እግሪ ነው ቃል ጠሚ ያመጣልህ። ከተቀመጥኩበትም ሶስት አራት ነው መጡብኝ። ካመጡም እዛ በኋላ አንዱ ልጅ ነፍስ ያወቀ ነው እሪ ሲል መታለሁ፣ ገላለሁ ሲሎ ያው በቃ አስገድዞ ያው ደፍረውኝ እኔን ማለት ለሶስት ለአራት ጥይቱን እየደገነ ማለት። አዛም በኋላ ሴቲቷ እንድዜ እሪ ስትል ያኛው ሸፍኖ ወደዛ ይዞብ የሄደ ልጄን ብዬ ስታገል፣ ያው ጭኔ አንድ የሚታይ ነገር የለም። ያው ተጎድቻለሁ እንደ ተጎዳው ነው የምነግርሽ። እዳለ መለጥልጥ ነው ያልኩት። ሁለተኛ ልጄር ያለበትን ያው ልጄንም መተውታል። ህፃን ነው የስምንት አመድች ነው መተውብኛለች። ሲያረግ ልጆች አይናቸው ፈጦ ጉድያዬ ያታደፈርኩም እንታረጊያለሽ የሴቶች ህጻናትና ማህበራዊ ጉዳይ ቢሮ ሀላፊዋ ወይዘሮ አስናቁ ድረስ ለሴቶች መብት ቆመናል የሚሉ አለም አቀፍ ተቋማትና የመገናኛ ብዙሀን ለእነዚህ የተጎዱ ሴቶች ከተቋቋሙበት አላማ አንጻር የሚጠበቅባቸውን አለማድረጋቸው እንዳሳዘናቸው ገልጸዋል እንግዲህ ስላስገድዶ መድፈር ስናነሳ በአለም አቀፍ ህግ አስነዋሪ አስጸያፊ የሰብአዊ መብት ጥሰት እንደሆነ ታምኖበት የዓለም አቀፍ መንግስታት ስምምነት ተፈራርመዋል። ይህን ችግር በማስወገድ ረገድ ማንኛውም በሴቶች ላይ የሚደርሱ የፆታዊ ትንኮሳዎችን ጨምሮ የሰብዊ ጥሰት ናቸው በሚል ህግ ወጥተው ስምምነት ተፈራርመው ሁሉም የዓለም ሀገራት የአፍሪካ ሀገራትና ሀገራችን ኢትዮጵያ ህጎች ወጥተው እየታገል ባለንበት ጊዜ ነው አሸባሪው ወራሪ ሀይል ሴቶችን ህጻናትን አረጋውያንም ጭምር በጅምላ እየደፈረ ያለው ማለት ነው። ስለዚህ ይሄን ህግ ያወጡ ምዕራባውያን ሀገራትም የዲሞክራሲያዊ ሀገር ነን የሚሉ መሪዎችም ጭምር ያወጡት ህግ ሲሻር ሴቶች ንጹሀን እናቶች ህጻናት በጅምላ እና በቡድን መደፈር አደጋ ሲደርስባቸው ሲንገላቱ በዚህ ምክንያት ራሳቸውን እስከ ማጥፋት ድረስ የሚደርስ ወንጀል ሲፈጽምባቸው ማውገዝ አይደለም፣ ችግሩ እንዲቆም መስራት አይደለም። ችግሩን ስለ መስማታቸውም ማረጋገጫ እየሰጡ አይደለም። በአማራ ክልል በህወሀት ቁጥጥር ስር በነበሩ አካባቢዎች በተለይ በንፋስ መውጫ ከተማ ሰባ ሴቶች መደፈራቸውን አምነስቲ ኢንተርናሽናል የተሰኘው የሰብአዊ መብት ተቋም በቅርቡ ይፋ ባደረገው ሪፖርት ማስታወቁ ይታወሳል። በዚህ ጉዳይ ላይ የህወሀት ከፍተኛ አመራሮች ሰራዊታቸው በተቆጣጠረባቸው አካባቢዎች በንጹሐን ዜጎች ላይ ጥቃት አለመፈጸሙን በተደጋጋሚ ማስተባበላቸው ይታወሳል። ለአሜሪካ ድምፅ አስቴር ምስጋናው፣ ባህር ዳር። እያዳመጣችሁት ያላችሁት ጋቢና ቪኦኤ ነው። ወደ ተከታዩ ፕሮግራማችን እናልፋለን። በኢትዮጵያ ምዕራብ ትግራይ ውስጥ መጠነ ሰፊ የጅምላ እስር ግድያና አስገድዶ ከመኖሪያ ማባረርን የመሳሰሉ የጭካኔ ድርጊቶች መንሰራፋታቸውን የመብት ተሟጋቹ አምነስቲ ኢንተርናሽናል እና ሂውማን ራይትስ ዋች ባወጡት የጋራ ሪፖርት አስታውቀዋል። ተቋማቱ ተጨማሪ የጭካኔ አድራጎቶችን ለመከላከል አፋጣኝ ዓለም አቀፋዊ እርምጃ እንዲወሰድም ጠይቀዋል። ሙስዩም ዝርዝራለሁ በሰሜን ኢትዮጵያ ምዕራብ ትግራይ ውስጥ የጭካኔ ድርጊቶች መንሰራፋታቸውን የመብት ተሟጋሾቹ አምነስቲ ኢንተርናሽናል እና ሁማን ራይትስ ዎች ባወጡት የጋራ ሪፖርት አስታውቀዋል። ድርጅቶቹ በምዕራብ ትግራይ መጠነ ሰፊ የጅምላ እስር ግድያና አስገድዶ ከመኖሪያ የማባረር ተግባራት በትግራይ ብሔር አባላት ላይ ተፈጽመዋል ፈጻሚዎቹም የአማራ ክልል የጸጥታ ኃይሎች ናቸው ብለዋል። ከተንሰራፋው የኃይል እርምጃ ለማምለጥ የሞከሩ የትግራይ ብሔር አባላት ጥቃት ደርሶባቸዋል፣ ተገድለዋል ብሏል ሪፖርቱ። በተለያዩ የቀጠናው ከተሞች ውስጥ በትግራይ ሰላማዊ ሰዎች ላይ በአማራ ጸጥታ ኃይሎች እየደረሱ ናቸው ያሏቸው የመብት ጥሰቶች የማንቂያ ደውሎች ስለመሆናቸው የተናገሩት የአምነስቲ ኢንተርናሽናል የቀውስ ምላሽ ኃላፊ ጆዋን ማሪነር ተጨማሪ የጭካኔ አድራጎቶችን ለመከላከል አፋጣኛ ዓለም አቀፋዊ እርምጃ እስካልተወሰደ ድረስ በእስር ላይ የሚገኙ ሰዎች በከባድ አደጋ ውስጥ ናቸው ብለዋል። የይገባኛል የድንበር ውዝግብ በሰነበተበት የምዕራብ ትግራይ ቀጠና በጎርጎሳውያኑ ህዳር 2020 ዓ.ም ግጭት ከተቀሰቀሰ ወዲህ ስፍራው እጅግ አሰቃቂ ድርጊቶች የሚፈጸሙበት ሆኗል ያለው ሪፖርቱ ጅምላ ጭፍጨፋ፣ ኢላማ ያለየ የቦምብ ድብደባና መጠነ ሰፊ የሆነ የትግራይ ተወላጆችን አስገድዶ ማፈናቀል ከድርጊቶቹ መካከል እንደሆኑም አውስቷል። የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ጉዳዮች ቅንጅት በምጻሩ ኦቻ በጎርጎሳውያኑ ታህሳስ 2021 ባወጣው ሪፖርት 1.2 ሚሊዮን ሰዎች ከምዕራብ ትግራይ መፈናቀላቸውን ያስታወሰው የሁለቱ ድርጅቶች የጋራ ሪፖርት ከጎርጎሳውያኑ ህዳር 25 እስከ ታህሳስ 1 2021 ድረስ ብቻ 10 ሺህ ትግራይ ተወላጆች ከስፍራው መፈናቀላቸውን መዘገቡን፣ ስፍራው ባለበት የጸጥታ ስጋት ምክንያት ደግሞ የረድኤት ድርጅቶች ስራቸውን ለማዳረስ እንዳቃታቸው አክለዋል። በህዳርና ታህሳስ ወራት አምነስቲ ኢንተርናሽናልና ሂዩማን ራይትስ ዎች በአማራ ሚሊሺያና ክልላዊ የጸጥታ ኃይሎች በትግራይ ተወላጆች ሰላማዊ ሰዎች ላይ በአዲባይ ሁመራና ራዋን ከተሞች የተፈጸሙ ጥሰቶችን በተመለከተ ቁጥራቸው ሰላሳ አንድ ለሚሆኑ ምስክሮች፣ ከጥቃት የተረፉ ሰዎች፣ ለእስር የተዳረጉና ተገደው የተባረሩ ሰዎች ቤተሰቦችን በስልክ ቃለ መጠይቅ እንዳደረጉ አስታውቀዋል። በሶስቱ ከተሞች ውስጥ ፋኖ ተብሎ የሚጠራው ሚሊሺያን ጨምሮ የአማራ ክልል ፖሊስ ኃይልና ሚሊሺያ ከህዳር ወር ጀምሮ የትግራይ ተወላጆች ላይ ከበባ አድርገዋል። ቤተሰቦችን በመነጣጠል ዕድሜያቸው ከ15 ዓመት በላይ የሆኑ ሴትም ሆነ ወንድ ለእስር ዳርገዋል ሲል የሚዘረዝረው ሪፖርቱ ሴቶች፣ ህፃናት፣ የታመሙ ሰዎችና አረጋውያን ከአካባቢው ለቀው እንዲወጡ በግዳጅ ተደርገዋል ብለዋል። ከተባረሩት ሰዎች መካከል የተወሰኑት በማዕከላዊ ትግራይ መድረሳቸውንና ሌሎቹ ያሉበት እንደማይታወቅም ተጠቅሰዋል። የኢትዮጵያ መንግስት በቀረቡ ክሶች ላይ መልስ እንዲሰጠን በተደጋጋሚ በስልክ ለማግኘት የሞከርንላቸው ባለስልጣናት ለዛሬ ሊገኙልን አልቻሉም። ምላሻቸውን እንዳገኘ እናቀርባለን። ምዕራብ ትግራይ በሚል የሚጠራው ስፍራ የአማራ ክልልና የትግራይ ክልል ህዝቦች በይገባኛል ውጥረት የቆዩበት የሰሜኑ ጦርነት ከመቀስቀሱ በፊት በትግራይ ክልላዊ መንግስት አስተዳደር ውስጥ ተከልሎ የነበረ ስፍራ ነው። በአሁኑ ሰዓት ደግሞ የስፍራው ታሪካዊ ባለቤቶች እኛ ነን ሲሉ አቤቱታ ሲያሰሙ በነበሩት የአማራ ብሔር ተወላጆች ኃይል ስር ይገኛል። በተለያዩ የመብት ድርጅቶችና የመገናኛ ብዙሃን በኩል ኃይሎቼ ያልፈጸሙትን ጥፋት እንደፈጸሙት ተደርጎ ተቀናብሮ እየቀረበ ነው ሲል ተቃውሞውን ሲያሰማ የሰነበተው የኢትዮጵያ መንግስት የሰሜኑ ጦርነት በተቀሰቀሰ ማግስት በማይካድራ ከተማ የደረሰውን ጭፍጨፋ ጨምሮ ሌሎች የሰብአዊ ጥሰቶችን የፈጸሙት የትግራይ ኃይሎች ናቸው ሲል ይከሳል። በስፍራው የቀጠለው የመብት ጥሰትን አስከፊነት በመመልከት የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት የጦርነት ሕግን የጣሱ አስከፊ ድርጊቶችን ጨምሮ በትግራይ ግጭት ውስጥ የተፈጸሙ ጥሰቶችን ለመመርመር ነጻ ዓለም አቀፍ መላ እንዲያቋቁም በሁሉም ደረጃዎች የሚገኙ ጥፋተኞች ለወደፊቱ ተጠያቂ የሆኑ ዘንድ እንዲለዩ ድርጅቶቹ ጥሪ አቅርበዋል። ሀብታሙን ለዘገባው እናመሰግናለን። በኢትዮጵያ ከተጀመረ አንድ አመት የሞላው ጦርነት በሀገሪቱ ላይ ሰፊ የሆነ ማህበራዊ ምጣኔ ሀብታዊና ስነ ልቦናዊ ጫና እያሳደረ ይገኛል። ጦርነቱ እየተስፋፋ የመጣ ሲሆን ኢትዮጵያ በመላ ሀገሪቱ ተግባራዊ የሚደረግ ያስቸኳይ ጊዜም አውጃለች። ወጣቶች በጦርነቱ የተነሳ የተከሰተው የኑሮ ውድነት፣ ሰላም ማጣት፣ የሀገሪቱ ጣፋንታና የመፍትሄ አካል መሆን አለመቻል፣ ግራ መጋባትና ጭንቀት ውስጥ እንደከተታቸው ሲሰራቸውም ይናገራሉ። ኤደን ገረመው የተወሰኑ ወጣቶችን አነጋግራ ተከታዩን አሰናርታለች። ከተጀመረ ልክ አንድ ዓመት የሞላው የሰሜኑ ኢትዮጵያ ግጭት እየተስፋፋ መጥቶ ኢትዮጵያ እንደ ሀገር የአስቸኳይ ጊዜ አዋጅ እንድታወጅ አድርጓታል። በዚህ ሁሉ ውስጥ በተለያዩ አካባቢ ያሉ ወጣቶችም ግራ መጋባትና ጭንቀት ውስጥ መሆናቸውን ይናገራሉ። ይግዛው አባዬ የሀያ ስድስት አመት ወጣት ሲሆን በምህንድስና ተመርቆ ስራ ከጀመረ ገና አንድ ዓመቱ ነው። ነዋሪነቱ በጎንደር ዙሪያ ሲሆን ጦርነቱ ስላስከተለበት ጫና እንዲህ ይላል። የጦርነቱ መስፋፋት

አሁን በቃ ሁሉም ነገር በጣም ተወዷል። ሽንኩርት እንኳን አሁን ሀምሳ ብር ግብቷል የተባለ ነው ለኪሎ። አምና አሁን አስር ብር አስራ አምስት ብር ስንገዛ የነበረው አሁን ሀምሳ ብር ግብቷል የተባለ ነው። በርበሬ ዛሬ በጣም ተወዷል፣ ሶስት መቶ ብር። እንደውም አሁን ያው በዚህ ሰሞኑን አለየኩም እ በጣም ከዛ በላይም ሊሆን ይችላል። ለኪሎ ሶስት መቶ ብር እና ከዛ በላይ ሆኗል። እና እንደዛ እየሆነ ስለሆነ በቃ ከብዷል አሁን ይግዛው የጦርነቱ ሁኔታ በእያንዳንዱ ወጣት ደጃፍ ማንኳኳቱም ወላጆችን ጭምር እያሳሰበ ነው ሲል ይገልጻል። የአስቸኳይ ጊዜ አዋጅ ያው አሁን ዝም ብሎ ተነስቶ ስልጠና ተሰለጥኑ ስለሆነ በአስቸኳይ ጊዜ አዋጅ ሊካሄድ የሚችለው ያን አሁን በጣም ከባድ ነው። ያለ ምንም ልምሲሎ ጦርነት መግባት ደግሞ በጣም ይከብዳል እና ያና በጣም አስቸጋሪ ነው የሚሆነው አሁን። ይህ ስጋት ነው ለሁሉም ወጣት በተለይ በብርጉሬዶ መግባት በጣም ይከብዳል። ከጥቅሙ ይልቅ ጉዳት ነው የሚያመዝነው። ብዙ ሰው ሊሞት ይችላል። ያን ነው የሚከብዳል። ምክንያቱም አንደኛ ቤተሰብ የሚያግዝ ነው አሁን አብዛኛው ያለው፣ እዛ ከሄዱ ቤተሰብ ማገዝ ይቀራል። ህይወቱን እስከ ማጣት ሲደርሳል ብሎ ሰው የሚያስቡ ቤተሰብ በጣ እነሱም ከወጣት በበለጠ ደግሞ ለማባት ቤተሰብ በጣም ችግር ውስጥ ነው ያሉት። በጣም ያስባሉ በየቀኑ እየደወሉ እንዴት ነው ምናምን የሚሉት ሌላዋ የአዲስ አበባ ዩኒቨርሲቲ የአራተኛ አመት የህግ ተማሪ የሆነችው በጸሎት ከፈለኝ የኑሮ ውድነት እንዲሁም ሌሎች ጫናዎች ቢኖሩም በአሁን ሰዓት በተለይም በሰሜኑ የሀገሪቱ ክፍል ሰላም በማጣት ውስጥ የሚሰቃዩ ዜጎች በመኖራቸው እሷ እለት እለት በሰላም ወጥታ መመለሷን ከእነሱ ጋር በማነጻጸር የሰላም ዋጋዋ ከፍተኛ መሆኑን ትናገራለች በጦርነቱ ምክንያት የኑሮ ውድነት በጣም እየናረ ነው ያለው እና ይሄ ደግሞ ያው ሁሉም የሀገሪቷ ክፍል ላይ ነው እየታየ ያለው ማለት ነው። እዚህ እንደ ማንኛውም ሰው ከዛሬ ነገ ደግሞ የባሰ ነገር ነው ሁሉ እየመጣ ያለው ምንም አይነት ነገር ለመግዛት ለመገበያየትም ዋጋ በጣም እየናረ ሲመጣ ያስጨንቃል። እንዴት ነው መቀጠል የሚቻለው የሚለው ነገር ማለት ነው። ግን እኔ አሁን ደግሞ የሚሰማኝ ከጫናው በላይ ደግሞ አዲስ አበባ ውስጥ እንደዚህ ከተማ ላይ ራሱ ወጥቶ መግባት መቻል፣ በሰላም ወጥቶ መግባት መቻል በጣም ትልቅ ፕሪቪሌጅ እንደሆነ ይሰማኛል። ምክንያቱም ይህን ማድረግ የማይችሉ ብዙ ሰዎች ስላሉ አሁን ሀገሪቷ ውስጥ ባለው ሁኔታ ምክንያት ማለት ነው። አሁን በጦርነቱ አካባቢ ያሉ እንደ መቀሌ፣ በአማራ አካባቢ፣ በተለያዩ አካባቢዎች ሰዎች የተሰናቀሉ የተገደሉ ነው። ተማሪዎች ከትምህርት ገበታ ላይ ተነስተዋል። ስራቸውን ለማቋረጥ የተገደሉ ሰዎች አሉ። በብሔራቸው ምክንያት ፕሮፋይል የሚደረጉ ሰዎች አሉ እና ያ ያ ነገር እግዚአብሔር ይመስገን በእኔም በቤተሰቤ ላይ እስካሁን አልተከሰተም ግን በጓደኞቼ በጎረቤቶቼ የማየው ነገር በጣም ያሳዝነኛል። በዩኒቨርሲቲ አካባቢ ያለው ድባብ ከበድ ያለ ነው ስትል የምትገልጸው በጸሎት የመፍትሄ አካል ለመሆን ምን ማድረግ እንዳለባት ባለማወቋ በስጋት ውስጥ ነው ያለሁትም ትላለች። ያለ ብዬ ማስበው በእኔ ላይ ፐርሰናል ያለ ብዬ ማስበው ጫና ትምህርት ቤት፣ ያው ዩኒቨርሲቲ አካባቢ ደግሞ ያስፈራል። ምክንያቱ ምንም ነገር ሲነሳ ብዙ ጊዜ ከተማሪ ነው የሚጠበቀው። ወጣቱም ብዙ የወጣቱ ያለው ትምህርት ቤቶች ዩኒቨርሲቲ ስለሆነ ማለት ያው አዲስ አበባ ዩኒቨርሲቲ ከሌሎች ዩኒቨርሲቲ ይሻላል ብዙ ጊዜ አሁን ከዚህ በፊትም እንደዚህ አንዳንድ ብጥብጦች እንደዚህ ረብሻዎች ሲነሱ አዲስ አበባ ዩኒቨርሲቲ ብዙ የተረጋጋ ነው ከሌሎች ከምንሰማቸው ከክፍል ሀገር ካሉ ዩኒቨርሲቲዎች ማለት ነው። ግን ያለው ድባብ አሁን በክፍል ውስጥ ያለው ነገር ደግሞ እንደ ህግ ተማሪ ያው ለፖለቲካውም ለሀገር ተሆነዚ ሁኔታም ቅርብ ስለሆነ ያው ቴንሽኑን ሲል ታደረጋለሽ ክላስ ካሉ ተማሪዎች አንስቶ ማለት ነው። ያ ደግሞ ያው ሪዘርቭ እንድትሆኝ ሳብሽን ደግሞ እንደዚህ በግልጽ እንዳትገልጅ ያደረግሻል። ግን ያው ይሄ ደግሞ ጊዜ እስኪያልፍ ድረስ ማድረግ ያለብኝ ነገር እንደሆነ ይሰማኛል። ያው ጫና ቢኖረውም ሚስኩ ከባድ ስለሆነ ስጋቱ ከባድ ስለሆነ ማለት እንጂ ከዛ ውጭ በአስፋ ዩኒቨርሲቲ ላይ ይህም ያለ የተጋነነ ነገር እስካሁን ድረስ አላጋጠመኝም። ከዛም በላይ ደግሞ ወደፊትስ የገበያው የስራው ማርኬት ምን ይመስላል፣ ስራ የሚባል ነገር ስካለው ወይ፣ ሀገሪቷስ እንዴት ነው የምትቀጥለው፣ ሀገር ውስጥ ትሆናለች ወይ የሚለው ነገር ያሳስበኛል እንደ ማንኛውም ዜጋ። ከዛም በላይ ደግሞ ያው ነገ ጠዋት የተመርቆ ወደ ስራ መግባት እንደሚፈልግ ተማሪ ማለት ነው ያ ስጋት አለ። ግን ያው ምንም ሶሉሽኑ ቴክ ማነ ማልጠቅ እንደሚችል እኔም ሰው የሶሉሽኑ አካል መሆን የምፈልግ ደግሞ ከምን መጀመር እንደሚችል ለማለት ያው ከስጋቱ ጋር መቆየት ነው ማለት ነው ያለኝ አማራጭ በጸሎት። ምንም እንኳን የአስቸኳይ ጊዜ አዋጁን በግሏ ባትስማማበትም ጠብቀው እንደነበረ ግን ትገልጻለች። የአስገደር ጊዜ አዋጅ ሴክስ መርጀንሲውን የሰማሁት ዛሬ ጧት ነው፣ እንደውም ጓደኞች የነበሩ የነገሩኝ ና እውነቱን ለመናገር አላስተነገጠኝም። ማለት ምናልባት የጠበቁት ነገር ስለሆነ ሊሆን ይችላል ያው እየተባባሰ እየተባባሰ የመጣ ነገር ስለሆነ እዚህ ደረጃ ላይ ይደርሳል ብዬ ረዚ አስቤው ነበር። እና ያስደነገጠኝ ነገር አይደለም፣ ግን ሁኔታ በጣም ያሳዝናል። አሁን ያለውን ነገር ለመጠበቅ በቃ ወይም ደግሞ ነገ ጠዋት እቺ ሀገር ሀገሩን እንድትቆይ ለማድረግ የተቻለውን ሁሉ ማድረግ አለበት ብዬ አምናለሁ። የሚከተላቸውን መንገዶች ሁልጊዜ ባልስማማባቸውም ለምን እንደተደረገ ይገባኛል። ሌላው ስሙና ማንነቱ እንዳይገለጽ የጠየቀ ወጣት በግንባታ ስራ ላይ እንደሚገኝ ገልጾ ጦርነቱ ስራ በማቀዝቀዙ የሰራተኛ ደሞዝ መክፈል እንዳልቻሉ በመግለጽ ይህም የሰራተኞቹንና የአጋሮቹን ቅስም እየሰበረ ነው ይላል። እንደ ግለሰብ ያው መጨመሪ ነገር ጦርነት፣ ማንኛውም ሰው ማፈናቀሉ፣ መጉዳቱ የማይቀር ጉዳይ ነው። አንዳንዱ ሊሞት ይችላል ከንግዱ ሊፈናቀል ይችላል እኛ ንግዳችን ደክሟል ኢኮኖሚው ወድቋል ሰራተኛ ደመወዝ ለመክፈል በማንችልበት ደረጃ ላይ ነው እንትን የምናደርገው ያያ ነው ያለው እና እየታገልን ነው ነገሮችን እንትን ለማድረግ ስለዚህ ጦርነቱ ፎር ሹር ያው ጎትቶናል የአራተኛ አመት የህግ ተማሪ የሆነችው በጸሎት እሷና ጓደኞቿ ስደትን ባያስቡትም በዩኒቨርሲቲ አካባቢ ግን ወጣቶች ስደትን እንዳማራጭ እያንሸራሸሩት መሆኑንም ገልጻ እሷ ግን ሁኔታውን እስከ መጨረሻው ለማየት መወስኗን ትገልጻለች እንደዚህ አይነት ሀሳብ ያላቸውን ሰዎች አውቃለሁ እንደዚህ አይነት ሀሳብ ካላቸው ሰዎች ጋርም ተዋይቼ ግፍ አውቃለሁ በዚህ ጉዳይ ግን ሀገር ለቆ መውጣት ለእኔና በቅርብ ያሉ ጓደኞች እንደ መስትሄ አላየውም እንደ መፍትሄ የሚያዩት ሰዎች ለምን እንደሚያዩት ይገባኛል፣ ግን አሁን ላይ አሁን በቃ ኮቪድ ከገባበት ጊዜ ጀምሮ ሀገራችን ቸፈን አለም ላይ የተፈጠረ ነገር እያየ ነው ነው አይደለ? ስለዚህ ከሀገሬ በወጣ የተሻለ ነገር ያጋጥመኛል ብዬ አላምንም። ስለዚህ ይሄ ጊዜ እስኪያልፍ ድረስ እኔ በግሌ በማምነው ወደ ፈጣሪ ከመጣል ውጪ ያለውን ጋፋፋ ብሬ ከቤተሰቦቼ፣ ከጓደኞቼ ከበቤቶች ጋር መጋፈጥ ነው እንጂ ምርጫ የማደርገው ሀገርን ለቆ መውጣት መፍትሄ ነው ብዬ አላል ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ና ሀሳባቸውን ያጋሩንን ወጣቶች እናመሰግናለን። የዓለም የሰራተኞች ድርጅት ከግማሽ በላይ የሚሆን በገጠር የሚኖር ሕዝብ መሰረታዊ የጤና አገልግሎት እንደማያገኝ አስታውቋል። በእነዚህ ስፍራዎች የባለሙያዎችና አስፈላጊ ቁሳቁሶች ችግር መኖሩንም ይጠቁማሉ። የኮቪድ-19 ቫይረስ ደግሞ የቀደሙ ችግሮችን ማባባሱን ታዛቢዎች ይናገራሉ። ኢቦላ በርካታ ዜጎቿን በነጠቃት ኮንጎ አንድ የግብረሰናይ ድርጅት የገጠር ጤና ጣቢያዎች ሰዎችን በመገንባት ላይ ይገኛል። የየት ማቪንጋን ዘገባ ደረጀ ደስታ ያቀርበዋል። ማንጊና ከቤኒ 30 ኪሎ ሜትር ርቀት ላይ የምትገኝ የገጠር ከተማ ስትሆን በዲሞክራቲክ ኮንጎ ተከስቶ የነበረው አስረኛው የኢቦላ ቫይረስ ወረርሽኝ ማዕከል ናት። ግብረ ሰናይ ተቋማት ሰራተኞች አማካኝነትም ተከስቶ የነበረውን የኢቦላ መከላከል ለማፋጠን እና የህሙማኑን ብዛት ለመቆጣጠር የሚያግዝ የድንኳን ሆስፒታል ከነመሳሪያው መሳሪያው አቋቁመው ነበር። ይሁንና በአሁኑ ሰዓት ሆስፒታሉ ከእንጨት የተሰራው ህንፃና ከጣራው ውጪ ምንም በሌለበት ሆኖ በሚያሳዝን ይዞታ ላይ ይገኛል። ሁኔታውም በማንጊና የጤና ማዕከል ነርስ የሆነውን ጀስትስ ካምባላ ያሳዝነዋል። በማንጊና በሚገኘው በአረጌው የኢቦላ ማዕከል ውስጥ እንገኛለን ሁልጊዜም እንደሚባለው እንደ ኤሮያን አቆጣጠር በ218 በተከሰተው በኢቦላ ወረርሽኝ የሁሉም ኢቦላ ምርመራ ማዕከሎች እናት የምንሰኘው ታዲያ የህክምና ማዕከሉ ለምን አረም በቀለበት ለሚለው ምናልባትም የተገነባው ጠንካራ ካልሆነና ከሚሰባበር ዕቃዎች በመሆኑ ነው ይሄ ቦታ እንደ ሌሎች አይደለም በድንገተኛ ሁኔታ ውስጥ ነው የተገነባው በቤኒ ከተማ ያለው ሁኔታ ደግሞ የተለየ ነው። በፕሮቴስታንት የጤና ማዕከሎች ከሳቢኞሌ በተባለው ቦታ የአገሪቱ ሆስፒታሎችና የጤና ጣቢያዎች በእንጨት በጠንካራው የተሰሩም ቢሆኑ ለመቋቋም እየጣሩ ይገኛሉ። አሁን ላይ ቦታው ለህሙማን እንክብካቤ መስጫ ሲሆን የማዕከሉ ዲሬክተርም ይህን እንደ ስኬት ይቆጥሩታል። ግብረሰናይ ተቋሞቹ በቂ ነገር አድርገዋል። አቅም ሰጥተውናል። ምንም እንኳን አሁን ላይ ወረርሽኙ አብቅቷል ቢባልም በሽተውን ልንከላከል የምንችልበት መሠረተ ልማት ጥለውልን ሂደዋል። በተውልን መሠረተ ልማት ተጠቅመን ኢቦላ እንዳይከሰት መከላከሉ ላይ መስራታችንን እንቀጥላለን። መሠረተ ልማቱ እዚህ ስላለ አሁንም ድረስ ጨርሶ ያልጠፋውን ወረርሽኝ እንከላከልበታለን። በቤኒ በኢቦላ ወረርሽኝ ወቅት እጅግ ብዙ የመሠረተ ልማት ድጋፍ የተደረገላቸው ቢሆንም አብዛኞቹ ነገሮች ግን አልቀዋል። አንዳንድ በሚታገሉ ቦታዎች ላይም መሰረት ልማቶች ለሌላ አገልግሎት እየዋሉ ነው። በኢቦላ የሕክምና ማዕከል ውስጥ ያቆየነው ሆስፒታል ቢያንስ የሆስፒታል ቁመና ስለነበረው ነው። በዚህ በቤኒ በለይቶ ማቆያ ውስጥ መሆን ያለባቸውን የኮሮና ቫይረስ ታማሚዎች ሲመጡ ለኢቦላ የተዘጋጀን ለይቶ ማቆያ ልነሱ መድበን በዚያ እናሳርፋቸዋለን። ስለዚህ ግማሹ የኢቦላ ሕክምና ማዕከል በኮቪድ-19 ለመጣ ጫና እያገለገለ ይገኛል። ይህንን ነው እያደረግን ነው። በአስረኛው የኢቦላ ቫይረስ የተጎዱት የገጠር ሆስፒታሎች በሽታውን ለመቆጣጠር በነበረው እርብርብ የጤና መሰረተ ልማቶችን ብቻ ሳይሆን የባለሙያ ድጋፍም አግኝተዋል። ይህም የኮሮና ቫይረስ ወረርሽኝን ለመከላከል እና ለመቆጣጠር ትልቅ ጠቀሜታ ነበረው። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሲሆን ግርማ፣ አቀናባሪ ኤልያስ አስማርና እኔም ሳስተናግዳችሁ ያመሸዎት ስመኞሽ የቆየ ነበር። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ እና በትዊተር ገጻችን አት ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት። We're